ኢትዮ ቴልኮም ለወራት ያህል ተቋርጦ የቆይቆይቶ የነበረውን የሞባይል ወይንም የተንቀሳቃሽ ስልክና ኢንተርኔት አገልግሎት ከሶስት ቀናት በፊት መጀመሩን አስታወቀ። ከመስከረም 25 እስከ ኅዳር 23 ቀን 2009 ዓም ላለፉት ሁለት ወራት ያህል የዚህ አገልግሎት ተጠቃሚዎች ያልተገለገሉበትን ሂሳብ መልሰው እንዲጠቀሙ የሚያስችል ስርዓትንም ዘርግቻለሁ ብሏል። መለስካቸው አማሀ ዝርዝሩን ይዟል። ኢትዮ ቴሌኮም በቅርቡ ባሰራጨው ጋዜጣዊ መግለጫ በኢትዮጵያ ካለፈው መስከረም ወር መጨረሻ ቀናት ጀምሮ የታወጀውን የአስቸኳይ ጊዜ አዋጅ ተከትሎ የተንቀሳቃሽ ወይንም የሞባይል ዳታ ኢንተርኔት አገልግሎት መቋረጡን ያስታውሳል። አክሎም ኢትዮ ቴሌኮም አገልግሎቱ ተቋርጦ በነበረበት ወቅት ደንበኞች ያልተጠቀሙበትን ሂሳብ መልሰው መጠቀም እንዲችሉና የአገልግሎት መጠቀሚያ ጊዜውን ማራዘም የሚያስችል ስርዓት በስራ ላይ አውሏል ይላል። ለኢትዮ ቴሌኮም ኮርፖሬት ኮሚኒኬሽን ኦፊሰር አቶ አብዱራሂም አህመድ ቪኦኤ አገልግሎቱ ከተቋረጠ ወዲህ መቼ እንደተጀመረ ጠይቋቸው ነበረ። እንግዲህ ይሄ አገልግሎት አሁን ከትላንት ወዲያ ጀምሮ ተግባራዊ ሆኗል። ተቋርጦ የነበረው ከመስከረም ሀያ አምስት እስከ ህዳር ሀያ ሶስት በነበረው ጊዜ ያልተጠቀሙበት ደንበኞች በተለያየ መልኩ በሞባይል በዳታ በጥቅል መልሰው መጠቀም እንዲችሉ የሚያስችል ስራ ነው። ኢትዮ ቴሌኮም የተንቀሳቃሽ ወይንም የሞባይል ዳታ ኢንተርኔት አገልግሎት ያቋረጠው ከመስከረም ሀያ አምስት ቀን ሁለት ሺ ዘጠኝ ዓመተ ምህረት ጀምሮ መሆኑን የሚጠቁመው ይሄው ጋዜጣዊ መግለጫ የአገልግሎቱ ተጠቃሚዎች አገልግሎቱ ከተቋረጠ ወዲህ ከፍለው ያላገኙትን አገልግሎት አዲስ ተዘረጋ በተባለው አሰራር መልሰው የሚያገኙት ከመስከረም 25 እስከ ህዳር 23 ማለትም ለሁለት ወራት ያህል የከፈሉትን ገንዘብ እንደሆነም ያመለክታል። ደንበኞቹ የከፈሉባቸውን አገልግሎቶች እንዴት ወደፊት መልሰው ሊጠቀሙባቸው እንደሚችሉም አቶ አብዱራሂም አብራርተዋል። የአጭር መልእክት ይላክላቸዋል። አጭር መልእክቱ ምንድነው? በዋነኛነት ያልተጠቀሙበት ሂሳብ ቀሪ ሂሳባቸውን ለማወቅ ኮከብ ስምንት መቶ አራት እና መሰላል አድርገው ሲደውሉ እዛ የተለያዩ መመሪያዎች አሉ። በዛ ምን ያህል እንደቀራቸው ያልተጠቀሙበት ምን ያህል እንደሆነ፣ ከዛ ደግሞ እስከ ምን ያህል ጊዜ እንደተራዘማላቸው ይገልጻል ስርዓቱ እና በቀላሉ ደንበኞች ስምንት መቶ አራት ደውለው ይህንኑ ስርዓት አውቀው በቀጣይ የሚጠቀሙበት አሰራር ነው ማለት ነው። አቶ አብዱራሂም አህመድ ደንበኞች ከዚህ በፊት ገዝተው በተፈጠረው ሁኔታ ያልተጠቀሙበትን አገልግሎት ሙሉ ለሙሉ መጠቀም እንደሚችሉ ገልጸው የሚገባንን ወይንም ገንዘባችን የገዛውን አገልግሎት አላገኝንም የሚሉ ደንበኞችን ኢትዮ ቴሌኮም ያስተናግዳል ብለዋል። ዘመናዊ አሰራር ነው ያለን፣ ያንዳንዱ ደንበኛ መረጃ አለን። እነዚህ የለየናቸው ለእያንዳንዳቸው ይለክላቸዋል መልዕክት። በአጠቃላይ እዚህ ውስጥ ያልተጠቀሙ ነገር ግን ከዚህም ወጣ በመልኩ እኔ አስገብቼ አልተጠቀምኩም የሚል ደንበኛም እናስተናግዳለን። ደንበኛው በዘጠኝ ዘጠና አራት ይህንን ማቅረብ ወይም ደግሞ ወደ ኢትዮ ቴሌኮም አቅራቢያው ሾፕ ሄዶም ባለፈው ሳምንት የአስቸኳይ ጊዜ አዋጅ ኮማንድ ፖስት ሴክረታሪያት ወይንም ጽሕፈት ቤት ኃላፊና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ ላይ አያሌ የዋጁ ማስፈጸሚያ ድንጋጌዎች መነሳታቸውን ይፋ ማድረጋቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ